በሽግግር መንግስት ወቅት በጁባ የሚሰፍረውን የፖሊስና ወታደራዊ ኃይል በተመለከተ ከስምምነት ያለመድረሳቸውን በአዲስ አበባ እየተነጋገሩ የሚገኙት የደቡብ ሱዳን ተፋላሚ ወገኖች አስታወቁ። አሁን ባለው ሁናቴ ልዩነቱ ሰፊ ነው፣ መንግስትም ካለበት እየተንቀሳቀሰ አይደለም ብለዋል የተቃዋሚዎቹ ዋና ተደራዳሪ ታባን ደንግ። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ሶስተኛ ቀኑን የያዘው የደቡብ ሱዳን መንግስትና የተቃዋሚዎቹ ስብሰባ እስካሁን ያለ ውጤት ቀጥሏል። ብሔራዊ አንድነት የሽግግር መንግስት ለመመስረት እየሰሩ ያሉት ሁለቱ ወገኖች በነሐሴ ወር መጨረሻ የፈረሙትን የሰላም ስምምነት መተግበር በሚያስችሉ ነጥቦች ላይ እየተነጋገሩ ነው። በሽግግሩ ወቅት በሚኖረው የጸጥታ መዋቅር ላይ የሚመክረው የአዲስ አባው ስብሰባ ግን እስካሁን ውጤት አላስገኝም። ነገሮች ባሉበት መሆናቸውን የተቃዋሚዎቹ ዋነኛ ተደራዳሪ ታባን ድንጋይ ለቪኦኤ ያስረድተዋል። The gap is too wide, the government is not moving at all because they are not interested in the implementation. As you would recall, uh, they have just recently done a very two major violation of the agreement. Uh, the agreement was signed on the basis of 10 uh, states, now they have created 28 states. Uh, the agreement was signed on the spirit of Arusha uh, agreement. በአሁኑ ሁኔታ በመካከላችን ያለው ልዩነት ሰፊ ነው። መንግስትም ከያዘው አቋም እየተንቀሳቀሰ አይደለም፣ ምክንያቱም የሰላም ስምምነቱን ለመተግበር ፍላጎት የላቸውም። እንደምታስታውሰው እዚህ በሰላም ስምምነቱ ላይ ሁለት መሠረታዊ ጥሰቶችን ፈጽመዋል። ስምምነቱ የተፈረመው በደቡብ ሱዳን አስር ግዛቶች እንደሚኖሩ በማሰብ ነው። እነርሱ አሁን 28 ግዛቶችን ፈጥረዋል። የሰላም ስምምነቱ የተፈረመው በአሩሻ የስምምነት መንፈስ መሠረት የሱዳን ሕዝብ ነፃ አውጪ ግንባር ኤስፒኤልኤም እንደገና እንዲዋሃድ በማሰብ ጭምር ነው። እነርሱ ግን ኤስፒኤልኤምን በትነዋል። የአዲስ አበባው ስብሰባ ከአንድ ወር በፊት በሸራተን ሆቴል የተካሄደው የጸጥታ ጉዳዮች አውደ ጥናት ተከታይ ነው። በዚያ አውደ ጥናት የደቡብ ሱዳን መንግስትና የቀድሞ ታሳሪዎች የሚባለው ቡድን በሽግግር መንግስቱ ወቅት በጁባ በሚሰማራው የተቀናጀ የፖሊስና ወታደራዊ ኃይል ቁጥር ላይ ተስማምተዋል፣ ፊርማቸውንም አኑረዋል። ያ የሸራተን ስምምነት ከመንግስትና ከተቃዋሚዎቹ የተውጣጣ ሶስት ሺ ፖሊስ ኃይል እንደሚኖር ይጠቅሳል። ከዚህ በተጨማሪም አምስት ሺህ ወታደሮች እንደሚሰፍሩ ይጠቁማል። የተቃዋሚዎቹ ዋነኛ ተደራዳሪ ግን ይህ ቁጥር ብዙ ነው፣ ወደ ሁለት ሺህ ዝቅ ማለት አለበት ይላሉ። በአሁኑ ስብሰባ ላይ የተፈጠረው ልዩነትም ከሸራተኑ አውደ ጥናት የቀጠለ ነው። በተቃዋሚዎቹ ቅሬታ ላይ አስተያየት እንዲሰጡ የጠየኳቸው የደቡብ ሱዳን መንግስት ተደራዳሪዎች እነርሱ የፈለጉትን ሊናገሩ ይችላሉ ብለዋል። አስተያየት የምንሰጠው ተቃዋሚዎቹ በሸራተን ተዘጋጅቶ የነበረውን ሰነድ ሲፈርሙ ነው ሲሉ አስረድተዋል። የአዲስ አበባ ስብሰባ የተዘጋጀው ለስድስት ቀናት ነው። ለአሜሪካ ድምጽ ሬዲዮ escender frayo kaaddi sab